ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጊው ነኝ ጽዮን ግርማ። ከጎኔ እዚህ ጋቢና ትገኛለች። ሰላም እንደምናመሻችሁ። የዛሬው ምሽት ፕሮግራማችንን እናስተዋውቃችሁ። የመላው ኢትዮጵያ አንድነት ድርጅት መኢአድና ሰማያዊ ፓርቲ ሀገሪቷ ገብታለች ካሉት ውስብስብ ፖለቲካዊ ቀውስ እንድትወጣ ዓለም አቀፍ ጉባኤ እንዲዘጋጅ ጥሪ አቅርበዋል። መፍትሄ አይሆንም፣ አስቸኳይ አዋጁ መፍትሄ የሆነ ትላንት ለጎንደር ህዝብ፣ ለባህር ዳር ህዝብ ትላንት መፍትሄ የሆነ እስካሁን በራቸውን ዘግቶ ኮ የተቀመጡት መፍትሄ አይሆንም። መፍትሄው ጠረጴዛ ዙሪያ ነው። አሁንም እየነገርነው ነው። ኢህአዴግ ምንም እንኳን ቢረፍድ መፍትሄው በጠረጴዛ ዙሪያ ነው። የአስቸኳይ ጊዜ አዋጁን አስመልክቶ የተለያዩ አካባቢ ነዋሪዎች የተለያዩ አስተያየቶች የሰጡ እየሰጡበት ይገኛሉ። የመቀሌ ከተማ ነዋሪዎችን ያካተት ዘገባም ይኖረናል። የአስቸኳይ ጊዜ አዋጅ ይታወጃል፣ ህዝብን ለማዳድ የህዝብን ደህንነት ለመጠበቅ ሲባል በአሁኑ ሰዓት ግን ያለው ሁኔታ ህዝብ መንግስትን የሚቃወምበት መብትን የሚጠይቅበት ጉዳይ ስለሆነ መብትን መጠየቅ አስቸኳይ ጊዜ አዋጅ የሚያስፈልገው የአረና ትግራይ ሊቀመንበር አቶ አብርሃ ደስታ ናቸው። በአማራ ክልል ጎንደር ከተማ ለሶስት ቀናት የተጠራው አድማ ዛሬ ለሁለተኛ ቀን መቀጠሉ ታውቋል። ስርስር በሌላ በኩል በወልቃይት የማንነት የመብት ጥያቄዎችን ይዘው የተንቀሳቀሱ ቡድኖች እና በጎንደር ከተማ ተቀስቅሶ በነበረው አድማ ላይ ተሳትፈዋል በሚል በሰልፉ ላይ ከተንቀሳቀሱት ሰዎች መካከል በማህበራዊ ሚዲያ ላይ ፎቶዋ በጉልህ የሚታየው ንግስት እርጋ ዛሬ ከስር ተፈታለች። አማራ ነት ወንጀል አይደለም ስላልኩ ብቻ ነው። የለማስተው ለከዛች ምንም አይነት ወንጀል የለብኝ። ለሰፈረኝ የማይገባ የማነት ጥያቄ ከዛች ምንም አይነት ነገር ሰላም የለም። ይዘናታል። እሺ፣ ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ወደ ዜናን የምናልፈው ኢትዮጵያ ውስጥ ባለፈው ሳምንት የአስቸኳይ ጊዜ አስተዳደር የታወጀ ቢሆንም የጸጥታ ስጋት የለም ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ገልጸዋል። አዋጁ ባለፈው ሐሙስ የታወጀው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከስልጣን እንደሚሰናበቱ ባስታወቁ ማግስት መሆኑ የሚታወቅ ነው። የሀገሪቱ መንግስት የፖለቲካ ውጥረቶችን ለማርገብ ሲል በርካታ የፖለቲካ መሪዎችንና መንግስትን የሚነቅፉ ሰዎችን ከእስር ከለቀቀ ሁለት ቀናት በኋላም ነው። ኢትዮጵያ ውስጥ ካለፉት ሁለት አመታት ወዲህ ኃይል መጠቀም የተቀላቀለባቸው ተቃውሞዎች ሲካሄዱ ቆይተዋል። የተቃውሞ መነሻ በሀገሪቱ ባሉት የፖለቲካ ፓርቲዎችና በብሔረሰብ መካከል የስልጣን ክፍፍሉ ከፍ እንዲል የሚል ጥያቄ መሆኑ ተገልጿል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ዛሬ ከአዲስ አበባ ለአምባሳደሮች መግለጫም ሰጥተዋል። ዝርዝሩን በምሽቱ ፕሮግራማችን ተከታተሉት። ወደ አለም አቀፍ ዜናዎች ስናልፍ ደግሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሩሲያ ባለፈው አመት በተካሄደው ምርጫ ጣልቃ መግባቷ የምርጫውን ውጤት አጋድሏል በሚለው እምነት ላይ ዛሬ በአዲስ አበባ በአዲስ መልክ ይቅርታ በአዲስ መልክ ጥቃት ከፍተዋል። የዩናይትድ ስቴትሱ መሪ በትዊተር ባስተላለፉት መልእክት የቀድሞ ፕሬዚዳንት ባራክ ኦባማ በሩሲያ ጣልቃ ገብነት ላይ ምላሽ ከመስጠት የተቆጠቡት ዴሞክራቷ ተወዳዳሪ ሂላሪ ክሊንተን የሚያሸንፉ መስሏቸው ሁኔታዎችን ማባባስ ስላልፈለጉ ነው ብለዋል። እኔ ካሸነፍኩ በኋላ ግን ሁኔታው ተለውጦ የሩሲያ ዲሞክራቶች ርዕስ ሆነ ሲሉም አክለዋል። በሌላ የትዊተር ገጻቸውም ከኦባማ ይልቅ በሩሲያ ላይ የምጠነክረው እኔ ነኝ ብለዋል። በሌሎች ተከታታይ የትዊተር መልእክቶች ደግሞ ለሩሲያው ጣልቃ ግብነት ኦባማን ተጠያቂ አድርገዋል። እንደ እውነት ከሆነ ግን የኦባማ አስተዳደር ባለፈው ዓመት የተካሄደው ምርጫ እንዳበቃ ታህሳስ ወር ላይ ለሩሲያ ጣልቃ ግብነት ምላሽ ሰጥቷል። በዘጠኝ ሩሳውያን ግለሰቦችና ተቋማት ላይ ማዕቀቦችን ጥለዋል። ሰላሳ አምስት ሩሳውያን ባለስልጣኖችን በአሜሪካ ከአሜሪካ እንዲወጡ አድርገዋል። ሩሳውያን ለስለላ ተግባር ይጠቀሙባቸዋል የተባሉ ሁለት ግቢዎች እንዲዘጉም አዘዋል። በመጨረሻ ዜናም የሩዋንዳ ወታደራዊ ኃይል መጥፎ የኑሮ ሁኔታን በመቃወም ከመጠለያቸው በወጡት የኮንጎ ስደተኞች ላይ ዛሬ ተኩስ ከፍቷል። ከሶስት እስከ አስር የሚሆኑ ስደተኞች በምዕራብ ሩዋንዳ ካሮንጊ ወረዳ ላይ በሚገኙ የተባበሩት መንግስታት ድርጅት የስደተኞች አገልግሎት መስሪያ ቤት ፊት ተቃውሞ ለማካሄድ ሲሉ ኪዚባ ካለው መጠለያቸው ወጥተው ለሁለት ሰዓታት በእግር ተጉዘዋል። በአሜሪካ ድምጽ የማዕከላዊ አፍሪካ ሪፐብሊክ አገልግሎት ዘጋቢ በዘገባው መሰረት ወታደራዊ ኃይል በከፈተባቸው ተኩስ አንድ ስደተኛ ቀላል ይችላል ጉዳት ደርሶበታል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን እንምራችሁ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋው ና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ወደ መጀመሪያው ዘገባችን የምናልፈው የመላው ኢትዮጵያ አንድነት ድርጅት መያድና ሰማያዊ ፓርቲ ሀገሪቷ ገብታለች ካሉት ውስብስብ ፖለቲካዊ ቀውስ እንድትወጣ ዓለም አቀፍ ጉባኤ እንዲዘጋጅ ጥሪ አቀረቡ። በቅርብ ቀን የተጣለው የአስቸኳይ ጊዜ አዋጅም በአስቸኳይ እንዲነሳ ጠይቀዋል። መለስካቸው አማሃ ዝርዝሩን ይዟል። መያድና ሰማያዊ ፓርቲዎች ዛሬ ረፋዱ ላይ በጋራ በጥሩት ጋዜጣዊ መግለጫ ያተኮሩት እጅግ አሳሳቢ ነው ባሉት የአገሪቱ ወቅታዊ ጉዳይ ነው። የጽሁፍ መግለጫው እንዳመለከተው በፓርቲዎቹ እምነት የኢትዮጵያ ሕዝብ እየጠየቀ የሚገኘው የስርዓት ለውጥን እንጂ ጥገናዊ ለውጥን አይደለም። ስለሆነም አዲስ ጠቅላይ ሚኒስትር መምረጡ መቅረት አለበት። በዚህ ፈንታ በውጭ አገርም ሆነ በአገር ውስጥ የሚገኙ የፖለቲካ ፓርቲዎች፣ የሲቪክ ማኅበራት፣ በአጠቃላይም በአገሬ ጉዳይ ያገባኛል የሚሉ ኢትዮጵያውያንን ሁሉ ያካተተ የውይይት መድረክ እንዲዘጋጅ ሁለቱ ፓርቲዎች ይጠይቃሉ። ከዚህ የውይይት መድረክም የመፍትሄ ሀሳቦች እንደሚመነጩ ያምናሉ። ባለፈው ሳምንት የታወጀው የአስቸኳይ ጊዜ አዋጅም ለችግሩ መፍትሄ አይደለም በማለት በአስቸኳይ እንዲነሳም ፓርቲዎቹ ጠይቀዋል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ አገራችንንና ህዝባችንን በሚሊተሪ አስተዳደር ጠርንፎ ለመግዛት ያመቸው ዘንድ የጣለው የአስቸኳይ ጊዜ አዋጅ አሁን ለተነሳው መሠረታዊ የህዝብ ጥያቄ መፍትሄ ይሆናል ብለን አናምንም። እንዲያውም ይህ ድርጊት ህዝባችንን ወደ ባሰ የእርስ በርስ ግጭትና መተላለቅ ያመረዋል ብለን እንሰጋለን። ስለዚህ በሀገራችን ላይ የጣለው ተገቢ ያልሆነ የአስቸኳይ ጊዜ አዋጅ ያለምንም ቅድመ ሁኔታ በአስቸኳይ እንዲነሳ አጥብቀን እንጠይቃለን። አቶ አበበ አካሉ ለዚህ ለፓርቲዎቹ አቋም ተጨማሪ ማብራሪያ ለጋዜጠኞች ሰጥተዋል። በእርሳቸው አባባል የአስቸኳይ ጊዜ አዋጅ ደጋግሞ ማወጅ መፍትሄ ሊያመጣ አይችልም። መፍትሄው ያለው ሌላ ስፍራ ነው ይላሉ። በጣም የሚያሳፍረው አንድን ሀገር በዓመት ሁለት ጊዜ አስቸኳይ አዋጅ ውስጥ መዶል ማለት እኔ አንድ ጤናማ ከሆነ መንግስት የሚጠበቅ አይመስለኝም። እ ፖለቲካው ይበላሻል፣ ኢኮኖሚው ይደቃል። በጣም ከፍተኛ ችግር ነው የሚፈጠረው። መፍትሄ አይሆንም። አስቸኳይ አዋጅ መፍትሄ የሆነ ትናንት ለጎንደር ህዝብ፣ ለባህር ዳር ህዝብ ትናንት መፍትሄ የሆነ እስካሁን በራቸውን ዘግቶ እኮ የተቀመጡ መፍትሄ አይሆንም። መፍትሄው ጠረጴዛ ዙሪያ ነው። አሁንም እየነገርነው ነው ኢህአዴግ ምንም እንኳን ቢረፍድ መፍትሄው በጠረጴዛ ዙሪያ ነው። እዚህ መጨረሻ ያስቀመጥና ተገራለች የስርዓት ለውጥ ነው አሁን ህዝቡ የጠየቀ ያለው ህዝባዊ የሚተኝነት እኮ ነው። አሁን ከፖለቲካ ፓርቲዎች ትግል በላይ የህዝቡ የሚተኝነት እኮ ነው በከፍተኛ ደረጃ ገኖና አይሎ የወጣው እናንተ ጋዜጠኞች የምታዩት ነው። ከምድር ጫፍ እስከ ምድር ጫፍ ነውጡ የስርዓት ለውጥ ይምጣለን አንፈልግም ነው በአደባባይ የተነገረ ያለው ህዝቡ እየጠየቀ ያለው የስርዓት ለውጥ እኮ ነው። ጥገና አደረግ ሲጠገን ከረመ እኮ ያድግ ምናምን ምን ተሐድሶ ጥልቅ ተሐድሶ የጥልቅ ጥልቅ ተሐድሶ የት ነው ሲኦል ቢገባ እንኳን ያድግ የሚታደሰ አይመስለኝም። ቢለበልበው የሲኦል ሳት ስለዚህ አሁን ምን አለበት ብሔራዊ መግባባት ለመፍጠር ለምን አንሞክርም? ለምን በጠረጴዛ ዙሪያ አንቀመጥም? የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነህ ባልቻ የጠቅላይ ሚኒስትሩ የሥራ መልቀቂያ ማመልከቻ ማስገባታቸውን ተከትሎ የአስቸኳይ ጊዜ አዋጅ መታወጁን ፓርቲያቸው የተመለከተው በተለየ መንገድ እንደሆነ ጠቁመዋል። የጦር ኃይሎች ጠቅላይ አዛዡ ሥልጣናቸውን ለመልቀቅ በጠየቁበት ወቅት ይህ አዋጅ ሲታወጅ ጠቅላላ ስልጣኑን ወታደራዊ አዛዦች ይዙታል የሚል አንድምታም አለው ብለዋል። ይሄ ደግሞ ለችግሩ መፍትሔ ሊሆን አይችልም ሲሉ ተናግረዋል። የመያዱ ምክትል ፕሬዚዳንት አቶ ሙሉጌታ አበበም መፍትሔ ሊሆን የሚችለው የኢህአዴግ መንግስት ከዚህ ቀደም ሲል ጀምሮት የነበረው እርምጃ ነው ይላሉ። መፍትሔ ሊሆን የሚችለው እስረኞችን የቀሩትን እስረኞች መፍታት፣ እስከ ስር ድረስ ወርዶ መነጋገር። ህዝብ ችግሩን ያውቀዋል ኢህአዴግ እኮ አሁን እራሱን የመጣበትን መስመር በትክክለኛ መንገድ ቃሉን አክብሮ ተጠያቂ ነኝ አጥፍቻ ያለው የኢትዮጵያ ህዝብ ይቅርታ ያደርግልኝ ብሎ ስጠይቅ ነበር። ይቅርታውን ተቀብሎ ሳይጨርስ ወታደራዊ ትእዛዝ መስጠቱ ወይም አስተዳደሩን ለወታደሩ መስጠት ተገቢ አይደለም። ችግር ፈቺ አይደለም። ችግር ፈቺም ሊሆን አይችልም። የተሻለ መፍትሄም እየመጣ እያለ ፖለቲካ እስረኞች ተፈተው ባሉበት አሁንም እንደገና የቀሩት መፈታት ሲገባቸው አስቸኳይ ጊዜ አዋጅ መጣሉ ለዚች ሀገር የፖለቲካ ቀውስና አሁን ላለንበት ተጨባጭ ሁኔታ መፍትሄ የሚሰጥ አይደለም ብለን ነው ምናምነው። ሁለቱ ፓርቲዎች በጽሁፍ ያሰራጩት መግለጫ ኢትዮጵያ አሁን ያለችበት የፖለቲካ ቀውስ በዚሁ ከቀጠለ የአፍሪካን ቀንድ መካከለኛውን ምስራቅንና የቀይ ባህር ክልልን ወደ ከፍተኛ የጦርነት ቀጠና የሚቀይር የህዝቦችን አብሮ የመኖር እሴት በእጅጉ የሚፈታተን እንደሆነም ይጠቁማል። አሜሪካን የመሳሰሉ ሀያላን መንግስታትም የአስቸኳይ ጊዜ አዋጁን ከመቃወም ባለፈ ዓለም አቀፍ ሕግን በተከተለ መንገድ ተጨባጭ እርምጃ እንዲወስዱ ያሳስባል። ቀጥሎም አገሪቱ አሁን ትገኝበታለች ለሚለው ውስብስብ ፖለቲካዊ ቀውስ መፍትሔ ያፈላልግ ዘንድ ዓለም አቀፋዊ ጉባኤ እንዲጠራ ይጠይቃል። መግለጫውን በንባብ ያሰሙት አቶ አበበ አካሉ ናቸው። ኢትዮጵያ ሀገራችን አሁን ያለችበት የፖለቲካ ውስብስብ ቀውስ የማያሳስበው አይኖርም። በመሆኑም አገሪቱም በአስተማማኝ ሁኔታ በማረጋጋትና ችግሮችን በሰከነ ሁኔታ ለመፍታት ይቻል ዘንድ በኢትዮጵያ ጉዳይ ያገባኛል የሚል ግለሰብም ሆነ ቡድን እንዲሁም ሀገራዊ፣ አህጉራዊና ዓለም አቀፋዊ ድርጊቶች በኢትዮጵያ ጉዳይ ዓለም አቀፍ ጉባኤ ይዘጋጅ ዘንድ የኢትዮጵያን መረጋጋትና ሰላም ለሚፈልጉ ሁሉ ጥሪያችንን እናስተላልፋለን። ዓለም አቀፋዊ ጉባኤ ይዘጋጅ ስትሉ ሦስተኛ ወገኖች በጉዳዩ እንዲገቡ እየጠየቃችሁ ነውን የሚል ጥያቄ ከጋዜጠኞች ተሰንዝሮ ነበር። የመያዱ አቶ ሙሉጌታ አበበ ምላሽ ሰጥተዋል። በዋናነት መያድም በዚህ ሀሳብ ላይ ጠንክሮ ለመስራት ሀገር አቀፍ የፖለቲካ ፓርቲዎችም የሲቪክ ማህበራትም ሌሎቹም ኃይላት የትኛውም ቡድን የትኛውም በግለሰብ ደረጃ የሚሆን በሀገር ደረጃ በቡድንም ደረጃ ያለው ስለዚች ሀገር ጉዳይ ያገባኛል የሚል አካል የሚነጋገርበት ስለዚች ሀገር ዓለም አቀፍ የሆነ ጉባኤ እንዲዘጋጅ ነው እኛ የፈለግነው። ይሄንን ስንፈልግ ወይም ይሄን ስንጠይቅ ሶስተኛ አካል ጣልቃ እንዲገባ ወይም ሌላ አካል መጥቶ በሀገሪቱ ሉዓላዊነት ላይ ጣልቃ የሚገባ ኃይል ይኖር እያል አይደለም። መግለጫው በሀገሪቱ የሚገኙ የተለያዩ ቤተ እምነቶች መሪዎች ወይም አባቶች ሕዝቡ ከአምባገነኖች እየደረሰበት ነው ያለውን ግፍ እያዩ ዝምታን መምረጣቸው ከማስገረምም አልፎ የሚያስተዛዝብ ነው ሲል ወቅሷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባችን የምናልፈው በአማራ ክልል ጎንደር ከተማ ለሶስት ቀናት የተጠራው አድማ ዛሬ ለሁለተኛ ቀን መቀጠሉ ታውቋል። በሌላ በኩል ክሳቸው እየተቋረጠ ከሚለቀቁ እስረኞች መካከል በጎንደር ከተማ የተቃውሞ እንቅስቃሴ ላይ ፎቶዋ በማህበራዊ ሚዲያ ላይ ጎልቶ የሚታየው ንግስት ይርጋ ከእስር ማምሻውን ተፈታለች። ይዘናታል። ጽዮን ግርማ ናት ያነጋገረቻት በትላንትናው ምሽት ያነጋገርናቸው ነዋሪዎች እና ዛሬ የጠየቅናቸው ሰዎች በጎንደር ከተማ ለሶስት ቀናት የተጠራው አገልግሎት የማቋረጥ አድማ የከተማው ውስጥ በተሰራጨ የጥሪ ወረቀት ነው። በዚህም ትላንት ከተማው ጸጥ ብላ ውላለች ብሎን ነበር ትላንት ያነጋገርነው ነዋሪ። በዛሬ እለት ያነጋገርናቸው ስማቸው መግለጽ ያልፈለጉም ነዋሪ ዛሬ ይህ አገልግሎት የማቋረጥ አድማ ለሁለት ቀናት መቀጠሉን ነግረውናል። ዛሬ እንደተዘጋ ነው። እንቅስቃሴ መንግስት መኪና እና አንድ ሁለት ታርቶች የከተማ አውቶቶች ተወዳዘ ሲመላለሱ ነበር፣ እና የአንዳንድ የጸጥታ መኪኖች የፖሊስ መኪኖች ሲመላለሱ ነበር እንጂ ሌላ ነገር እንቅስቃሴ ምንም ነገር ስ እንቅስቃሴ ለሁሉም ዝግ ነው። ሰው ለምን እንደተዘጋ ያውቃል። ምክንያቱም ተስማምቷል። አዎ አንደኛ የኑሮ ድነት አለ፣ ሰዓት ድነት አለ፣ መልካም አስተዳደር የለም። አሁን ይሄ በመዝጋቱ የሚከስሩ ሰዎች የሉም የሚጎዱ ነጋዴዎች ማለት የቀን ሰራተኛው ዝቅተኛው፣ ነግዛ ዴማ ምን ይጎዳል? ሌላ ማን ይጎዳል? ያለው ከራሱ ካለው ካፒታል ወጦ ይጠቀማል። ድሀ ማን ይጎዳል? በዚህ አድማ ምክንያትም ቅዳሜ ገበያ፣ ፒያሳ፣ አዘዞ የተባሉ አካባቢዎች የሚገኙ ዋና ዋና የንግድ ቦታዎችን ጨምሮ ሁሉም የንግድ እንቅስቃሴ መቆሙንና የትራንስፖርት አገልግሎትም መቋረጡን ገልጸዋል። በሌላ ዜና በዚህ በጎንደር ከተማ ከሁለት ዓመት በፊት በተነሳው ተቃውሞ ላይ በዋና ሰልፉ ላይ ፎቶዋ እጇን ወደ ላይ አድርጋ ፎቶዋ የሚታየው ንግስት ይርጋ ዛሬ ከእስር ተፈታለች። ማምሻውን አግኝቼ አነጋግሬያት ነበር። ንግስት፣ እንኳን ለቤትሽ አበቃሽ፣ እንኳን ከስር ተፈታሽ። ጽዮን እባላለሁኝ ከአሜሪካ ድምጽ ነው። እያለቀሽ ነው እንዴ? አሁን የወጣሽው ከእስር ቤት ምንድን ነው ስሜታዊ ያደረገሽ? ንግስት እንግዲህ ከታሰርሽ በኋላ ነው ስለ አንቺ ማንነት መሰማት የጀመረው። እና የታሰርሽበት ምክንያት እንደ ምንድን ነው ትያለሽ? በራስሽ አማራነት ወንጀል አይደለም ሰባልክ ብቻ ነው የማይገባ ሰዎች የማነ ጥያቄ ከዛች ምንም ወት ነገር የሰራን የለው ምን ነው ኢትዮጵያ ህዝብ ምን ነው ኢትዮጵያ ህዝብ በሀዘን እንደደስታይን ከጎን የለነበረ መላ ኢትዮጵያ ህዝብ ነው። ንግስት አያይዛ በእስር ቤት የነበረችበትን ሁኔታ ወደፊት የምትናገረው መሆኑን ገልጻለች። በተጨማሪም እሷን በአሁኑ ሰዓት እጅግ የሚያሳስባት እሷ ስትፈታ በእስር ቤት በርካታ እስረኞች መቅረታቸው እንደሆነም ጨምራ ገልጻልናለች። በአማራ ክልል የተፈጠረውን የ ቤት ውስጥ የመቀመጥ አድማ በተመለከተ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ንጉሱ ጥላሁን ማብራሪያ እንዲሰጡን ዛሬ ሙከራ አድርገን ነበር። ነገር ግን አቶ ንጉሱ ጥላሁን ስብሰባ ላይ መሆናቸውን ገልጸውልናል። በተያያዘም የብአዴን የማዕከላዊ ኮሚቴ የግምገማ ስብሰባ ላይ መሆኑ ይታወቃል። የዚህን ስብሰባ ውጤት ከሶስት ቀን በኋላ እናሳውቃለን ሲሉ አቶ ንጉሱ ጥላሁን ቅዳሜ ዕለት መግለጻቸው ይታወሳል። እንዲሁም በተያያዘ ደኢህዴን እንዲሁ የግምገማ ከተማ ስብሰባ ላይ መሆኑና በመልቀቂያ ያስገቡትን ጠቅላይ ሚኒስትር ኃይለማርያም ደሳለኝን የሚተካ የፓርቲውን ሊቀመንበር የሚተካ ይመርጣሉ ተብሎ ይጠበቃል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው የሚቀጥለው ዘገባችን ነው የምናልፈው ካለፈው አርብ የካቲት 9 2010 ዓ.ም አንስቶ በኢትዮጵያ የሚኒስትሮች ምክር ቤት የታወጀው የአስቸኳይ ጊዜ አዋጅ በ15 ቀናት ጊዜ ውስጥ ለተወካዮች ምክር ቤት ቀርቦ ከጸደቀ ለቀጣዩ ስድስት ወራት ተግባራዊ ይሆናል ሲል የኢትዮጵያ መንግስት ይፋ አድርጓል። አዋጁን አስመልክቶ የተለያዩ አካባቢ ነዋሪዎች የተለያዩ አስተያየቶችንም እየሰጡበት ነው። ዘጋቢያችን አለም ፍስሀ የሁለት የመቀሌ ከተማ ነዋሪዎች ችን ያካተተበት ዘገባ አድርሶናል። ወደ ዘገባው እንለፍ። እንግዶቼ በመቀለ ዩኒቨርሲቲ የፖለቲካል ሳይንስ አስተማሪዎች ናቸው። አቶ አብረሃ ደስታ የአረና ድርጅት ሊቀመንበርና የፖለቲካል ሳይንስ አስተማሪ ሲሆኑ ወጣት መሀሪ ዮሐንስም በመቀለ ዩኒቨርሲቲ የፖለቲካል ሳይንስ አስተማሪና ተማራማሪ ነው። ሁለቱም የሰጡኝ አስተያየት በየተራ ቀርበ አለሁ። መጀመሪያ በአረና ድርጅት ሊቀመንበር በአብረሃ ደስታ ጀምረዋለሁ። አብረሃ ደስታ የአስቸኳይ ጊዜ አዋጅ መታወጅ ነበረበት ወይ ለሚለው ጥያቄ ምላሽ በመስጠት ይጀምራል። አስፈላጊነቱ አይታየኝም፣ ምክንያቱም የአስቸኳይ ጊዜ አዋጅ የሚታወጅበት ዓላማ አሁን በኢትዮጵያ ባለው ሁኔታ የለም። ምክንያቱም የአስቸኳይ ጊዜ አዋጅ የሚያስፈልገው ሕዝብን አደጋ ውስጥ የሚከት ጉዳይ፣ የተፈጥሮ አደጋ ሊሆን ይችላል፣ በፖለቲካ ደግሞ የሀገር ወረራ ሊሆን ይችላል። እንደዚህ አይነት ነገር ሲያጋጥም የአስቸኳይ ጊዜ አዋጅ ይታወጃል፣ ህዝብን ለማዳድ፣ የህዝብን ደህንነት ለመጠበቅ ሲባል። በአሁኑ ሰዓት ግን ያለው ሁኔታ ህዝብ መንግስትን የሚቃወምበት መብትን የሚጠይቅበት ጉዳይ ስለሆነ መብትን መጠየቅ አስቸኳይ ጊዜ አዋጅ የሚያስፈልገው አደጋ ሳይሆን መብት ነው። መብት ደግሞ መብት ማስከበር ማክበር፣ የህዝብን ጥያቄ ሲኖር መመለስ ነው መፍትሄው የሚሆነው። ስለዚህ የኢትዮጵያ መንግስት የኢትዮጵያ ህዝብ እየጠየቀው ያለውን ጥያቄ በመመለስ ተገቢን መልስ በመስጠት ማረጋጋት ሲገባው ጸረ መንግስት ለተነሳ ህዝብ ወይም መብት ለጠየቀ ህዝብ አስቸኳይ ጊዜ አዋጅ በማወጅ መብትህን እገድባለሁ እጨቁንሃለሁ ብሎ ማለት ተገቢም አይደለም፣ መፍትሄም ሊሆን አይችልም፣ የፖለቲካ ቀውሱም ወደ ባሰ ሁኔታ የሚወስድ ነው። ስለዚህ መንግስት መፍትሄ ምንድን ነው ብሎ የፖለቲካ ውይይት ከማድረግ ከባለድርሻ አካላት ጋር ማለት ነው፣ ይልቅ መብታቸው ሲጠይቁ የባሰ መብታቸውን ገድባለሁ ብሎ ማለት ስህተት ነው። እሺ፣ አብራ አንዳንድ አስተያየት ሰጪዎች ምን ይላሉ? በኦሮሚያም ሊሆን ይችላል፣ በአማራም በርከት ያሉ የትግራዊ ንብረትና ህይወት እየጠፋ ነውና፣ ይህ አስቸኳይ አዋጅ እነዚህን መጥፎ ነገሮች ሊገድብ ይችላል የሚል ተስፋ አላቸውና፣ አንተ ምንድን ምትለው? የትግራይ ተወላጆች ጥቃት እየተፈጸመባቸው ነው። ነገር ግን ጥቃት የሚፈጸሙባቸው የተፈጸሙባቸው ምክንያት ምንድን ነው? የሥርዓቱ ተምሳሌት ናቸው ተብሎ የስህተት ፖለቲካዊ አረዳድ ስላለ ነው። የትግራይ ሕዝብና ኢህአዴግ መንግስት የተለያዩ ሆኖ ሳለ ኢህአዴግም ከሚጠቀምበት ፕሮፓጋንዳ የተለያዩ የፖለቲካ ሀይሎችም ካላቸው የፖለቲካ አረዳድ፣ የተሳሳተው የፖለቲካ አረዳድ ምክንያት ነው ጥቃት እየተፈጸመባቸው ያለው። ግን አጠቃላይ በሂደት አሁን ያለው የህዝብ ጥያቄ በኦሮሚያ የሚሆን በአማራ የህዝብ ጥያቄ አለ፣ በመላው ኢትዮጵያ ማለት ይቻላል የህዝብ ጥያቄ ምንድን ነው? አፈና ይወገድ፣ ነጻነታችንን እንፈልጋለን የሚል ህዝብ አለ። ስለዚህ ይህንን ሕዝብ በሂደት መብቱ የጠየቀውን ጥያቄ ሊመለስለት ስላልቻለ መብቱን ሊከበርለት ስላልቻለ ነጻነት ማግኘት ስላልቻለ አላስፈላጊ ወደሆነ አመፅ ገብተዋል። ስለዚህ በአመፁ ሂደት የትግራይ ልጆች እየተጎዱ ነው። ነገር ግን አሁን አመፁ የሚቆምበት የትግራይ ልጆችን በሰላም የሚኖሩበት አጋጣሚ መፍጠር የምንችለው የህዝቡን ጥያቄ በአግባቡ መመለስ ስንችል ነው። ነጻነት መስጠት ስንችል ነው። ጥያቄ ምንድን ነው ብለህ ከህዝቡ ጋር ተወያይተህ መፍትሄ ማምጣት ሲቻል የትግራይ ልጆችም በሰላም መኖር ይችላሉ። ጥቃት ላይፈጸሙባቸው ይችላል። እንጂ ህዝቡ መብቱን ስለነፈከው፣ የባሰ ችግር ስለፈጠርክበት የትግራይ ልጆች በሰላም ይኖራሉ ማለት አይደለም። በአጠቃላይ ግን የትግራይ ህዝብ በኦሮሚያም በአማራም በሌላም ከኦሮሞ ህዝብ ከአማራ ህዝብ ለብዙ ዓመታት ኖረዋል፣ አብሮ ኖረዋል እና ምንም አይነት ችግር አልደረሰበትም። ችግር እየደረሰበት ያለው አሁን ነው። አሁን አፈና ስለበዛበት ነው በኢህአዴግ መንግስት ምክንያት ስለዚህ አፈናን በማስወገድ የህዝብን ጥያቄ በመመለስ አመፁን ማረጋጋት ይቻላል። አመፁን በማረጋጋት የትግራይ ህዝብ ኢላማ ተደርጎ ጥቃት እየተፈጸመበት ያለውን ማስቆም ይቻላል። እኔም በጣም አመሰግናለሁ። መጀመሪያ ሙሉ ስምህና አድራሻ አንስ ማህሪ ዮሀንስ ይባላለ። በማል ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂ ጥናቶች መምህር ነኝ። በቅቡብ ሀገራችን የታወጀ አስቸኳይ አዋጅ አለና ይህን አዋጅ እንዴት ነው የምታየው? አዋጅ ሀገርና ህዝብ አደጋ ውስጥ ሲገቡ የግድ አስቸኳይ ጊዜ አዋጅ ያስፈልጋል። የእኛ ብቻ አደለም፣ በሌላ ሀገሮችም የተለመደ አሰራር ነው። የተለመደው የህገ መንግስት ፕሮሲጀር የተከተለ አሰራር። የህግ አስከባሪ አካላት ህግ ማክበር ሲያቅታቸው የግድ የአስቸኳይ ጊዜ አዋጅ ማወጅ ይጠበቅባቸዋል ነው። ይሄ ለማንም አደለም፣ ለሁላችንም ነው። ብቻ ሀገር መፍረስ የለባትም። ህዝብ እርስ በርስ መባላት የለበትም። ስለዚህ በዚህ አስቸጋሪ ወቅት ነገሮች ከቁጥጥር ውጭ እየወጡ ሀገሪቱ ወደ መፍረስ አደጋ እየተጓዘች ህዝቦች እርስ በርስ ጦርነት ለመግባት የሚያስገድድ ሁኔታ ውስጥ እየገባልበት ጊዜ የግድ አስቸኳይ ጊዜ አዋጅ ያስፈልጋል። ካልሆነ እንደ ሀገርም መቀጠል ላይ ላንችል። በሌላ ሀገሮች እንደዚህ አይነት አዋጅ ይታወጃል ወይ? ለምሳሌ ስ በአስቸኳይ ጊዜ አዋጅ ስንለው ብዙ ጊዜ በሁለት ምክንያቶች ሊሆን ይችላል። አብዛኞቹ ሀገሮች የህገ መንግስታቸው ድንጋጌዎች አንድ አካል አድርገውታል። በተፈጥሮ አደጋም ይሁን በሰው ሰራሽ አደጋም በጣም አስቸጋሪ የሆኑ ችግሮች ሲፈጠሩ አስቸኳይ ጊዜ አዋጅ ያወጃሉ። የሰው ሰራሽ የምንላቸው የሽብር ቡድኖች እንዲሁም ደግሞ ህገ መንግስታዊ ያልሆኑ ስልጣን መውጣት የሚፈልጉ ሀይሎች ሀገርን ህግን ጥሰው እየተንቀሳቀሱ ህዝብና ሀገር አደጋ ላይ ሲጥሉ የአስቸኳይ ጊዜ አዋጅ ይታወጃል። ከዚህ አንጻር ነው መታየት ያለበት። ስለዚህ ከእኔ የአሁኑ የአስቸኳይ ጊዜ አዋጅ ሀገሪቱ አደጋ ውስጥ በገባችበት ወቅት የአስቸኳይ ጊዜ አዋጅ መታወጅ አለበት ነው ብዬ ነው የማምነው። ከዛ ውጭ ሌላ መፍትሄም ሊኖር አይችልም እያስባለሁ እሺ መሀሪ አንድ አንድ አስተያየት ሰጪዎች ግን የሚነሉ ህዝቡ ጥያቄ እያስነሳ ነው፣ እዚህ አስቸኳይ አዋጅ ከማውጣት ጥያቄዎች መመለስ ነበረበት የሚሉ ለምን አለ አስተያየት። ጥያቄዎች እኮ መመለስ ያለባቸው ጥያቄዎች፣ ግን በህገ መንግስታዊ መሰረት ነው መመለስ ያለባቸው። ጥያቄዎቹ ህገ መንግስታዊ ናቸው ወይ? ህግ አክሩ ነው ወይ? ጥያቄዎች ይሁድ ያሉት ነው ሌላ ጥያቄ መሆን ያለበት አሁን ዘርን ለይቶ ማጥቃት ጥያቄ ነው የህዝብ ጥያቄ ነው። ዴሞክራሲያዊ ጥያቄ ነው። የሰላም ጥያቄ ነው። የልማት ጥያቄ ነው። ምናልባት ስልጣንም መውሰድ የሚፈልግ ወደ ስልጣን መውጣት የሚፈልግ ሀይል ካለ ሌላው በዘር ለይቶ እያጠቃ ያገኘውን እየገደለ የዜጎች ህገ መንግስታዊና ሰብአዊ መብት እየጣሰ ነው መሆን ያለበት ወይስ እንዴት ነው? እነዚህ በህገ መንግስታዊ ፕሮሲጀር የሚጠየቁ ጥያቄዎች ህገ መንግስታዊ መርህን ተከትሎ መፈታት አለባቸው። አዎ። አሁን ግን ኢትዮጵያ ውስጥ እየተካሄደ ያለው እያየነው ነው ያለው ነገር ይሄ ህጋዊ ጥያቄ አይደለም። ሰው መግደል የህገ መንግስታዊ ጥያቄ ነው ብዬ ላምነው? አንድ አንድ አስተያየት ሰጪዎች ደግሞ ምን ይላሉ? ይህ ዘር ለይቶ የመጥቃት ስራ የሚካሄድበት ምናልባት ኢህአዴግና የትግራይ ህዝብ አንድ ናቸው፣ ህወሓትና የትግራይ ህዝብ አንድ ናቸው ስለሚባል በተሳሳተ አመለካከት ስለሚያስሙነው የሚል አስተያየት አላቸው። ነው ምን አስተያየት አለ? በመጀመሪያ ደረጃ ማንኛውም ሰው አንድ ድርጅትና አንድ ህዝብ አንድ ናቸው ማለት የለበትም፣ ተገቢም አይደለም። ሂስቶሪካሊ የነበረውን የትግል ለማውሳት ይመስለኛል። ከዛ ውጭ የረባ እንትን ያለው አይመስለኝም። የትግራይ ህዝብና ትፔሌፍ አንድ ናቸው በገድል ወቅት የነበራቸው ግንኙነት ሊሆን ይችላል። በየትኛው አይነት መልኩ ግን አንድ ድርጅትና አንድ ህዝብ እንትን ሊሆን አይችሉም፣ አንድ ሊሆን አይችሉም። ስለዚህ አይ ይህንን ስላለ ነው ብሎ ምክንያት ለመስጠት እና ቢሆንስ ዘር ለማጥፋት ነው እንደምትነሳ ትታገላለ እንጂ እና እኔ አንደኛ አይደሉም። ሁለተኛ ቲፒኤልኤፍ እንደዚህ ያለ ብሎ ለምን ሰው ይቀበሏል? ድርጅትና ህዝብ እንዴት አንድ ሊሆን ይችላል? አንድ ሰው በዚህ በሀያ አንደኛ ክፍለ ዘመን አንድ ድርጅትና አንድ ህዝብ ናቸውና ህዝቡን ላጥፋው ብሎ ሊያስብ ይችላል? ይሄ ኮስማና ምክንያት ነው ርባን ያለ በጣም አመሰግናለሁ። የምትከታተሉት የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እናልፋለን። የጨቅላ ህጻናትን ህይወት ለመታደግ ዓለም የሚገባውን ያህል አልሰራም ሲሉ የተባበሩት መንግስታት ድርጅት የህጻናት መርጃ ድርጅት አስታወቀ። በደሃ ሀገሮች ከሚወለዱት አንድ ሺህ ህጻናት ሀያ ሰባቱ ሲሞቱ የበለጸጉ ሀገሮች ደግሞ የሚሞቱት ህጻናት ሶስት ብቻ ናቸው ብለዋል። በኢትዮጵያ አንድ ሺህ ከሚወለዱ ህጻናት ሀያ ዘጠኙ ይሞታሉም ተብሏል። መለስካቸው አመሃ ዝርዝሩን ይዟል። በተባበሩት መንግስታት የህጻናት መርጃ ድርጅት ዛሬ በወጣው መግለጫ አዲስ የሚወለዱ ህጻናት ሞት በተለይ በዓለም ድሃ አገሮች ውስጥ እጅግ አሳሳቢ እንደሆነ አስታወቀ። በዚህ ድርጅቱ ዛሬ ይፋ ባደረገው ዘገባ በጃፓን በአይስላንድና በሲንጋፖር የሚወለዱ ጨቅላዎች በሕይወት ለመኖር ያላቸው ዕድል እጅግ ከፍተኛ ነው ብሏል። በአንጻሩ በፓኪስታን በማዕከላዊ አፍሪካ ሪፐብሊክና በአፍጋኒስታን የሚወለዱት ደግሞ ጽኑ ፈተና ያጋጥማቸዋል። ባለፉት 25 ዓመታት ከ5 ዓመት በታች ዕድሜ ያላቸውን ሕፃናት ሞት በግማሽ ያህል መቀነስ ብንችልም ከአንድ ወር በታች ዕድሜ ላላቸው ጨቅላ ሕፃናት የሚያጋጥማቸውን ሞት ለመቀነስ ተመሳሳይ ጥረት አላደረግንም ሲሉ የድርጅቱ መሪ ኤንሪታ ፎር ተናግረዋል። ከእነዚህ ሟች ጨቅላዎች የአብዛኞቹ ሕይወት ሊተርፍ የሚችል መሆኑ ደግሞ የዓለም ድሀ ሕፃናትን እንደ ገፋናቸው ቁጥር ነው ሲሉም ጨምረዋል። አዲስ ለሚወለዱ ሕፃናት ክፉ ስፍራዎች ናቸው ተብለው ከተለዩ የዓለም ዐሥር አገሮች መካከል ስምንቱ የሚገኙት ከሳሐራ ደቡብ ባለው የአፍሪካ አህጉር ነው። በኢትዮጵያ አዲስ ከሚወለዱ አንድ ሺህ ሕፃናት መካከል ሀያ ዘጠኙ አንድ ወር እንኳ ሳይኖሩ ይሞታሉ። በደሃ ሀገሮች አማካዩ የሟቾች ሕፃናት ቁጥር ሀያ ሰባት እንደሆነ ይኸው የዩኒሴፍ ዘገባ ያመለክታል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ Anu masi ya jeki anu masi oyja, kambi rafinta uuga na anu masi ya anu masi ya jeki anu masi oyja, kambi rafinta uuga na anu masi oyja. ya hundi, tingu bed, tinka ne mi palelele bati, line na chat, nasponto, ya upadam gibati nasponto. I'm alive. Shagene will be shagene shagene shagene shagene shagene shagene shagene shagene shagene be a con tu now a the የዛሬው የጋቢና ቪኦኤ ጉዟችን እንግዲህ በዚሁ ወደ መጠናቀቁ ነው። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን ስናስተናግዳቸው ያመሸነው እኔ መስታወት አራጋው፣ ጽዮን እና ጽዮን ግርማንን ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በንገው ጉዞ እንገናኝ። የጀመርነውን ሙዚቃ አድምጡልን። Anu masi oyja, chege anu masi oyja, kambi rafinta uuga na nu masi oyja. Anu masi oyja, chege anu masi oyja, kambi rafinta uuga na nu masi oyja. Karai yahun dengu palelele bate. Line na sat na sponto, ya ubadam kibata na sponto. i malalo. قلبي ما أخرج مناش مالو لبي ما أخرج من المدينة، إلى أنني أخرج من المدينة، إلى أنني أخرج من المدينة، No kun radio sagale amerikati